ልልነሳ የብሪታንያ መንግስት ዲፕሎማቶች ኢትዮጵያ ውስጥ እስር ላይ የሚገኙትን የግንቦት ሰባት አመራር አካል የሆኑትን አቶ አንዳርጋቸው ጽጌን መጎብኘት መቻላቸውን የሚገልጹ ዘገባዎች ባለፈው ሳምንት ወጥተዋል። ስለ ጉብኝታቸው ውጤትም ሆነ ስለ ታሳሪ ይዞታ ለንደን ለሚገኙት ቤተሰቦቻቸው እንደሚገልጹም ነው ዘገባዎቹ የሚያመለክቱት። ምናልባት ስለዚህ የተባሉ ነገሮች ካሉ እስቲ ባጭሩ አጋራን። እንግዲህ የአቶ አንዳርጋቸው ጽጌ ከታሰረበት ጊዜ ጀምሮ የአቶ አንዳርጌ ጽጌ ቤተሰቦችም እንዲሁም የአቶ አንዳርጋቸው ጽጌ ደጋፊዎችም በሳምንት አንድ ቀን አርብ ከብሪታንያ ውጭ ጉዳይ ሚኒስተር ፊት ለፊት እየተሰለፉ ያው አቤቱታቸውን ሲያሰሙ፣ የብሪታንያ መንግስትም አንዳርጋቸውን ጽጌ ለመጠየቅ ብዙ ጊዜ ድል አላገኙም። በአንድ አመት ውስጥ ምናልባት ሁለት ጊዜ ወይም ሶስት ጊዜ ብቻ መሰለኝ ለቤተሰቦቻቸውም ቢሆን ይህን ያህል ጥሩ ዜና የሚያደርሱላቸው አይመስልም ያው ደህና ነው ከማለት በስተቀር የብሪታንያ መንግስት የብሪታንያ ዜግነት ያላቸው የአቶ አንዳርጋቸው አያያዝ የስር ሁኔታ ማለት ነው እንደሚያሳስበው ና ይህም ተቀባይነት እንደሌለው ይህ ደግሞ ለሁለቱ ሀገሮች ግንኙነት ጥሩ እንዳልሆነ የሚገልጽ ዘገባ ነው ከለንደን የወጣው ምን ማለታቸው ይሆን በዚህ ላይ የተሰማ ነገር አለ ወይ እንግዲህ ምንድን ነው ባለፈው ሳምንት ረቡለት ነው ብሪታንያው የውጭ ጉዳይ ሚኒስትር ፊሊፕ ሀሞን የአቶ አንዳርጋቸው ከማንም እስረኛ ጋር እንዳይገናኙ፣ ከማንም ሰው ጋር እንዳይገናኙ ተደርጎ ለብቻቸው መታሰራቸውን የብሪታን አምባሳደሮች በሚያደርጉት ጉብኝት የነገሯቸው ይመስላል። ይሄ ትንሽ ያስቆጣቸው ይመስላል እና በዚህ ጉዳይ የብሪታንያ መንግስት ሀይለ ቃል የተሞላው ቃል እንግዲህ ሲናገሩ የመጀመሪያ ጊዜ መሆኑ ነው። ብሪታንያ መንግስት በዚህ አይነት ሲናገር ደግሞ ፈጽሞ ያልተጠበቀ ነው። ማስጠንቀቂያ መስጠታቸውም ፈጽሞ ያልተጠበቀ ነው እና ብዙ የፖለቲካ ገምጋሚዎችንም አስገርሟቸዋል። ያደርጉት የነበረው ውይይት ለስለስ ባለ መጠን አጥጋቢ መልስ ሊያገኙ ስላልቻሉ አሁን ጠንከር ያለ እርምጃ ለመውሰድ የተዘጋጁ ነው የሚመስለው። ምን አይነት እርምጃ ሊሆን ይችላል? ምክንያቱም የተናገሯቸውም ያን ያህል ጠንካራ የሚባልም በዜናው ላይ አላየውም እና ጠንካራ ሲባል እንዴት አይነት አስተያየት ነው የሰጡት? ባለፈው ረቡዕ የብሪታንያ የውጭ ጉዳይ ሚኒስትር የውጭ ጉዳይ ሚኒስትራቻቸውን ዶክተር ቴዎድሮስ አድኖ ባነጋገሩበት ወቅት ምንድን ነው የብሪታንያ ኤምባሲ አቶ አንዳርጋቸውን በማንኛውም ጊዜ እንዲጎበኝ እድል የሚሰጠው፣ ሁለተኛ የአቶ አንዳርጋቸው ቤተሰቦችም አቶ አንዳርጋቸውን እንዲጎበኝ እንዲደረግ፣ አቶ አንዳርጋቸው ጽጌ ከሌሎች እስረኞች ጋር እንዲቀላቀሉ እና እንደዚህ እና ሌሎች ተጨማሪ ቤታዎችንም የብሪታንያ መንግስት አስቀምጧል እና እንዳልኩት ይህንን አይነት ቅሬታውን በአደባባይ አውጡት፣ ግን ማስጠንቀቂያ ሲሰጥ የመጀመሪያው ጊዜ ነው። እንደምታውቂው ብሪታንያ በዚህ በአውሮፓ ማህበር ሀገሮች ካሉት ውስጥ ከፍተኛውን እርዳታ ከሁለት ቢሊዮን ፓውንድ በላይ ነው የምትሰጠው ያንን ማቆም ትችላለች። ሌላው ደግሞ በአውሮፓ ማህበርም ለኢትዮጵያ የሚሰጠውን እርዳታ ላይ ተጽዕኖ ማሳደር ትችላለች። ሌላው ደግሞ ነው አሜሪካንም ብናያት ሌላው ከፍተኛው አለጋሽ ለኢትዮጵያ ነች። እንግዲህ ሚዛ ፍንጫ ሲመታ አሜሪካ ይህን ያለቅሳል ወይም የአሜሪካ ፍንጫ ሲመታ እንግሊዝ ያለቅሳል ነው። ከፍተኛ ተጽዕኖ ማሳደር ይችላሉ። ሌላው ደግሞ የኢትዮጵያ መንግስት ይሄን አጥፍቷል አቶ አንዳርጋቸው ጽጌ ቢልም አቶ አንዳርጋቸው ጽጌ ማድረግና አለማድረጉን በህግ መንገድ ቻሌንጅ ለማድረግ እድል አልተሰጠውም ነው የሚለው። እና እነዚህ ሁሉ እንዲሟሉ ነው የብሪታንያ መንግስት የጠየቀው። እርግጠኛ ነኝ የውጭ ጉዳይ ሚኒስትሩ እንዳሉት ጠንካራ እርምጃ ከወሰዱ የኢትዮጵያ መንግስት እነዚያ የማይፈጽሙበት ጉዳይ አለ ብዬ አላምንም። የኢትዮጵያ መንግስት ቃል አቀባይን የጠቀሱ ዘገባዎች መንግስት ታሳሪው ላይ የሞት ቅጣትን ተግባራዊ እንደማያደርግ ሆኖም ግን የእድሜ ልክ ስርዓት ሊበይንባቸው እንደሚችል ይገልጻሉ። ምናልባት ይሄ የተጽዕኖ ውጤት ነው ማለት ይቻላል። ይሄ ምንም ጥርጣሬ የለውም። ግን የብሪታንያ መንግስት ያ ብቻ በቂ አይደለም። ምክንያቱም ባቱ አንዳርጋቸው ጽጌ ላይ የተፈረደው በሌለበት ነው እና አሁን የብሪታንያ መንግስት የፈለገው ምንድን ነው? የብሪታኒ ኢምባሲ ባላት ሆነው የኢትዮጵያ ህጋዊ እርዳታውን አግኝቶ የኢትዮጵያ መንግስት ወደ ፍርድ ቤት ወስዶ መከራከር መቻል አለበት። ዝም ብሎ መንግስቱ በሌለበት ይህን ወስኛለሁ ብሎ ዝም ብሎ አስሯ የሀገሬን ዜጋ ሊያስቀ ሊያስቀምጥ አይችልም። ድልነሳ ጌታነህ ከለንደን በጣም አመሰግናለሁ። እኔማ አመሰግናለሁ።